ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። በከባድ ነገሮች ስናልፍ የእግዚአብሔር ዓላማ ከምናስበው በላይ ነው። እናም በዚህ ሰዓት አንዳንዶቻችሁ በጣም በጣም የሚከብድ ነገር ውስጥ ናችሁ እና ምንም ትርጉም ላይሰጣችሁ ይችላል፣ ላይገባችሁም ይችላል፣ ልክም ላይመስላችሁ ይችላል። በእግዚአብሔር እመኑና መልካም አድርጉ። ከመጎዳታችሁ በፊት እንዴት ብላችሁ እንደምትጋፈጡና ውሳኔ መወሰን የምትችሉ ይመስለኛል። ከእግዚአብሔር ጋር ለመጓዝ አንዱ አካል መሆን አለበት። እናም ሁሌም ስንጸልይ እግዚአብሔር ሆይ የምጎዳ ከሆነና ከተጎዳው በአግባቡ እንድጋፈጠው እርዳኝ፣ የሆነ ሰው ካስቀየመኝ ቅያሜውንም እንዳልቀበል እርዳኝ በሉ። ዝግጁ ሁኑ፣ ተዘጋጁ ይቅር ለማለት ትንቢተ እምባቆም ላይ ምዕራፍ 3 ከቁጥር 16 እስከ 19 እንዲህ ብሎ ይጀምራል። እኔ የሰማሁ፣ ልቤም ደነገጠብኝ። ከንፈሬ ከድምፁ የተነሳ ተንቀጠቀጠ። ፍርሃት እስከ አጥንቴ ዘልቆ ገባ፣ እግሬም ተብረከረከ። ሆኖም በሚወረን ሕዝብ ላይ እስኪመጣ ድረስ የጥፋትን ቀን በትዕግስት እጠባበቃለሁ። እንባቆም ሊወረሩ እንደነበረ ያውቅ ነበር በትልቅ ጠላት። እናም ያውቅ ነበር በጣም ከባድ ችግር እየመጣ እንደነበር እናም በጣም ደንግጦና ተንቀጥቅጦ ነበር። ስንቶቻችሁ ናችሁ በአንድ ጊዜ ዶክተር ጋር ለመታየት ፈልጋችሁ ወደ ውስጥ ግቡ ተብላችሁ ስትጠሩ ልክ መሄድ ስትጀምሩ ነገሩ ወይኔ እዛ ከመድረሳችሁ በፊት መፍራት ትጀምራላችሁ። አሁን ዕንባቆም ጠላቶቹ እዛ ከመድረሳቸው በፊት የወሰነውን ውሳኔ ተመልከቱ። የበለስ ዛፍ ባያፈራ፣ ከወይን ተክልም ፍሬ ባይገኝ የወይራም ዛፍሬ ባይሰጥ እርሻዎችም ሰብል ባይሰጡ፣ የበጎች ጉሮኖ እንኳን ባዶውን ቢቀር፣ ላሞች በበረት ባይገኙ፣ በሌላ ቃል ምንም ያህል ነገሮች መጥፎ ቢሆንም እኔ በእግዚአብሔር ሐሴት ማድረግን እመርጣለሁ። እውነት ነው፣ ነገሮች ከመሆናቸው በፊት ውሳኔዎችን መወሰን እንችላለን። ምንም ይፈጠር ምንም፣ በእግዚአብሔር ሐሴትን እናደርጋለን። አሁን የምነግራችሁን አትወዱትም፣ ግን እነግራችኋለሁ፤ ምክንያቱም እውነት ነው። ነገሮች ሁሌም እንዳሰባችሁት አይደለም የሚሆኑት። ወደ እውነተኛው ሕይወት እንኳን ደህና መጡ። ይህ ፊልም አይደለም። ይህ ድራማ አይደለም። ሰዎች ክፉ ናቸው፣ ራስ ወዳድ ናቸው። ስለ ራሳቸው ነው የሚያስቡት እናንተን ይጠቀሙባቸዋል። ትጎዳላችሁ። ሆኖም ግን አሁንም ምርጫ አላችሁ። ሰዎች ክፉ ስለሆኑ መጥላት የለባችሁም። እንደውም ስለ እነርሱ ሊሰማችሁ፣ ልታዝኑላቸው ይገባል። እናም በእርግጥም ማድረግ ያለብን ያንን ነው። የሆነ ሰዓት ላይ ለአባቴ የማዝንበት ጊዜ ተፈጥሮ ነበር፣ ምክንያቱም ጥሩ ኑሮ ኖሮ አያውቅም። በጥሩ ሁኔታ ኑሮ አልጀመረም። በደንብም አልተማረም ነበር። የሰራው ነገር ትክክል ነበር ማለት አይደለም። ትክክል እንዳልነበረ ያውቅ ነበር፣ ግን ደህና ኑሮ አልነበረውም። ሲያርፍ ማንም ሰው ለቅሶ ላይ አልነበርም። ማንም አልጨነቀውም። ማንም አልናፈቀውም። በህይወቱ መጨረሻ ላይ ያተረፈ ቁጭት ብቻ ነው። ጊዜያችሁን አታቃጥሉ። እስከ ዘጠና ዓመታችሁ ቆይታችሁ ጸጸት ብቻ እንዳይቀራችሁ። ወደ ኋላ ስትመለከቱ የሚያስደስት ነገር ይኑራችሁ። ሐሴት አደርጋለሁ ምክንያቱም እግዚአብሔር አምላክ ጥንካሬ የብርታቴ መሰሬት ነው። የማይሸነፍ ሰራዊት ነው። እግሮችን ልክ እንደ ኋላ እግር አድርጎታል። እናም በከፍተኛ ቦታዎች ላይ በራስ መተማመን እንድራመድ አድርጎኛል። አዲሱ መደበኛ ትርጉም ከፍተኛ ቦታዎች የሚላቸው ፈተናዎችና ኃላፊነቶችን ነው። ደግሜ ማለት አልፈልግም። እስቲ የገባችሁ አስመስሉ። ጉዳታችሁን አታባክኑ። ይህ ነው የዛሬ መልእክት። ሁሉም ሰው ይጎዳል። ሁሉም ሰው መዳን ይፈልጋል። ግን ሁሉም ሰው ሌላ ሰውን ለመርዳት ዝግጁ አይደለም። እናም በሕይወታችን ለሚሆኑ ነገሮች ሁሉ አላማ አለው ብዬ አምናለው። እኛን እየጎዳ ያለው እግዚአብሔር አይመስለኝም ግን አንዳንዴ ከታቀደው ጊዜ ቀደም ብሎ ይገላግለናል ብዬ አስባለሁ። ማድረግ ይቻላል የምትሉ ምን ያህል ናችሁ? እና አንዳንዴ ለምን እንደማይገላግለን እራሱ በጣም ግራ ያጋባል። አሁን መገላገል የምችል ከሆነ በዚህ ውስጥ ለምንድን ነው እስካሁን ዝም ያልከኝ? ከመረዳት በፊት ምክንያቱም እውነት ለመናገር እኛ ልክ እንደ ልጆች ነን። እና ያው አንዳንዴ ልጆችን ትንሽ እንዲቀጡ ማድረግ አለባችሁ ላደረጉት ጥፋት የሚገባቸው እንዲከፍሉ ነው ለምን ምክንያቱም ትወዷችኋላችሁ እናም ደግመው ያንን እንዳያደርጉ ትፈልጋላችሁ አሜን ስለዚህ ራሴን ችግር ውስጥ ካስገባው በእውቀት ማጣት ወይም በተሳሳቱ ምርጫዎቼ ወይም ባለመታዘዝ አንዳንዴ እግዚአብሔር ትልቁ ነገር ለእኔ ማድረግ የሚችለው በፍጥነት ደርሶ እኔን መገላገል አይደለም ግን ጥሩ ትምህርት እንድማር ማድረግ ነው። ምክንያቱም ሁሌም በምታሳልፉት ነገር ልምድ ትወስዳላችሁ። ዛሬ ልነግራችሁ እፈልጋለሁ እግዚአብሔር በመንግስቱ የሚሰሩ ሰዎችን ይፈልጋል፣ ግን ልምድ ያላቸውን ሰዎች ነው የሚፈልገው። አሜን። አራት የኮሌጅ ዲግሪ ሊኖራችሁ ይችላል ግን ዲግሪ እንደሌለውና የአምስት ወይም የአስር አመት ልምድ እንዳለው ዋጋ አይኖራችሁም። ያው ህይወቴ ባክኗል፣ ግን እንደዛ መሆን የለበትም። ክርስቶስ አምስት ሺህ ሰዎችን ሲመግብ ምንም የቀረው ነገር አልነበረው፣ ፍርፋሪ ብቻ። ዮሐንስ ምዕራፍ ስድስት ቁጥር አስራ ሁለት እሱም አለ ከተረፈ ቁርስራሽ ምንም እንዳይባክን ሰብስቡ። እግዚአብሔር ስለ ህይወታችሁ ያንን ነው ማለት የሚፈልገው። ሁሉንም ቁርስራሾች መሰብሰብ ይፈልጋል። የቀሩትን ትናንሽ አይጠቅሙም ያላችሁትን ቁርስራሾችን ያነሳላችኋል። በህይወታችሁ ባክኗል የምትሏቸውን ነገሮች ሁሉ ይኸውልህ እግዚአብሔር እንድትሉት ይፈልጋል በዚህ ችግር የሆነ ነገር ማድረግ ከቻልክ ላንተ ሰጥቻለሁ። እነዛን ሁሉ የኑሯችሁን ቁርስራሾች ወስዶ ከእነርሱ ላይ ቆንጆ ነገር ይሰራል እና ለአንተ ጉዳይ የነበረውን በጸጋው ለሌላ ሰው የበረከት ምክንያት እንድትሆኑ ያደርጋቸዋል። እስኪ ለአንድ ደቂቃ አንድ ያስቡ። የእኔን ትምህርት ለምን እንደወደዳችሁ ታውቃላችሁ? መጽሐፍ እያነበብኩ እዚህ ለመስበክ አልመጣውም። ልምድ በደረቅ እና የሞተ የሃይማኖት ትምህርትና በተቀባ ስብከት ያለው ልዩነት ልምድ ነው። እንደገና እንድለው ትፈልጋላችሁ? በደረቅ የሞተ የሃይማኖት ትምህርትና በተቀባ ስብከትና ስትሰሙት ህይወትን የሚቀይር ትምህርት ያለው ልዩነት ልምድ ነው። ለዛ ነው ሁለት ሰዎች አንድ አይነት መልእክት ሲያስተምሯችሁ እና አንዱ በቀጥታ ከመጽሐፍ ያወጣውን ቢሰብክ እንቅልፋችሁን ሊያመጣ ይችላል። እና ራሱኑ መልእክት ደግሞ ከአንድ መልእክቱን ከኖረውና ካሳለፈው ሰው ብትሰሙት ወዲያው ወደ ልባችሁ ይገባና ሕይወታችሁን ይቀይረዋል። እና እውነቱን ነው የምነግራችሁ ምንም ስለማላውቀው ነገር ለማስተማር አልሞክርም ሰው ሲለኝ ነበር ሲመስለኝ በተከታታይ የሚቀርብ ስለ ራእይ ማቅረብ አለብሽ አለኝ አይ የለብኝም አልኩት የለብኝም ለምን ምክንያቱም አይገባኝም እናም አስፈላጊ እንደሆነ አውቃለሁ እና ራይን ማነበው። መጽሐፍ ቅዱስ ካነበባችሁ ትባረካላችሁ ስለሚል ነው። ግን ስለ መጨረሻው ጊዜ ብዙ ሺህ ትርጉሞች አሉት። የእኔ ትርጉም ምን እንደሆነ ልንገራችሁ፣ በማንኛውም ሰዓት ለመሄድ ብቻ ተዘጋጁ። ማለቴ ለምንድን ነው ማወቅ ያለብን ማለቴ ጳውሎስ ወደ መጨረሻው ጊዜ እየኖረ መስሎት ነበር። ሁላችንም ኢየሱስ በቅርቡ ይመጣል እንላለን። ማለቴ አንድ ነገር አውቃለሁ። ወደ መጨረሻ ቀን እየኖረ ከነበረ ከመጨረሻው ቀን የቀረበ የመጨረሻው ቀን ነው። ስለዚህ ኢየሱስ በእኔ ሕይወት ዘመን እንደሚመጣ አውቅም። ምን እንዳስደሰተኝ ነግራችኋለሁ። ዛሬ መጥቶ መውሰድ ይችላል። እናንተም እንደዛ ነው መኖር የምትፈልጉት። በምኞት ብቻ መኖር አትፈልጉም። እነዚህን የራዕይ ተከታታይ መጽሐፍ ቢኖረኝ ከዛ ክርስቶስ መቼ እንደሚመጣ አውቄ ዘጋጃለሁ። ዝግጁ ሆነን መኖር አለብን። መዘጋጀት አይደለም፣ ዝግጁ ሆኖ መኖር። ለመሞት አትፍሮ፣ ወደ ገነ በሜዳቹ ተደሰቱ። ኑሮ ያኔ ነው የሚጀምረው። እና ኢየሱስ በቅርቡ ይመጣል እና አሁን የመቀለጫ ጊዜ አይደለም። እግዚአብሔር የነገራችሁን ነገር ያለማድረግ አይደለም። እና ምንም ቢሆን በአሁኑ ቅዳሜና እሁድ የጎዱንን ሁሉ ይቅር በማለት መጀመር እንችላለን። እናም ውሳኔ በመወሰን ኑሮዬም በበደሉ ሰዎች እየተበሳጨው እየተናደርኩ በንዴት እኖራለሁ። የሚያደርጉትን ላያውቁ ይችላሉ። እግዚአብሔር ያለውን ነው የማደርገው። ስለ እነርሱ እጸልያለሁ። ወደ ሲኦል እንዲገቡ አልፈልግም። እንዲድኑ ነው የምፈልገው። ጥሩ ሕይወት እንዲኖራቸው እፈልጋለሁ። ያንን ማድረግ ስትጀምሩ ሰይጣን ከፊታችሁ ቢርቅ ይሻለዋል። እናንተ መቆጣጠር አይችልም። ትንሽ የመንፈስ ቅዱስ እሳት ዛሬ በዚህ ቦታ አለ። አሁን ሀያ መልእክቶችን እየተናገርኩ ምን እያደረግኩ እንደሆነ አላውቅም። ችግራችሁ የእናንተን የወንጌል ስራ ይስራ። የሆነ ጊዜ ከሆነ ሴት ጋር እያወራው ነበር። ይገርማል። ህይወቷ ይሆናል ብላ ከገመተችው በላይ ህይወቷ ተቀየረ። ከማግባቷ በፊት አስታውሳታለሁ። እናም ጥሩ ሰባኪ እንደምትሆን አይነት ነበረችና ከእኛ ጋር የእስር ቤት የወንጌል አገልግሎት ሰርታ ነበር። ትዳር የያዘችና አንድ ሴት ልጅ ወለደችና ልጇ ሴሬብራል ፐርሲ ነበረባት። እናም ከዛ ከዛም በተጨማሪ ኦቲዝም ነበረባት። እናም ያው ኑሮዋ እንደሚታወቀው ወንድ ልጅ ወለደችና እሱም ኦቲዝም እንደነበረው ተነገራት እናም ትቃወምና አይ ልጅ አይደለም አለች እና በመጨረሻ ደህና ሆነ ግን መራራና እልኸኛ ከመሆን ግን ይልቅ ህይወቷ እሷ እንዳሰበችው እንደገመተችው ሆኖ ስላልሄደ አሁን የራሷ የወንጌል አገልግሎት አድርገዋለች ከቻለችው ከተለያዩ ቤተ ክርስቲያኖች ጋር አብሮ ለመስራትና ልዩ ፕሮግራሞች እንዲኖራቸው ለማድረግ ልዩ ክፍል ይዛ ፈቃደኞችን በመሰብሰብ እሁድ ላይ ልዩ ክትትል የሚፈልጉ ልጆችን እንዲከታተሉና ወላጆች በሳምንት አንዴ እንኳን ቤተ ክርስቲያን ውስጥ ቁጭ ብለው እንዲያሳልፉ ያደርጋል። ምክንያቱም አያችሁ እንዲህ ስታደርጉ ከዚህ በፊት ይህንን አይነት ነገር ገጥሞኝ አያውቅም፣ እንዴት እንደሆነ አላውቅም ግን እሷ ችግሯን አያችሁ አንድን መጥፎ የሆነ ነገር ወስዳችሁ ወደ ጥሩ ነገር ቀይሮ ጥሩ ነገር በእርሱ ትሰራላችሁ። ከዛ ያ ብዙ ጉዳታችሁን ይቀንሳል። ያ ማለት ግን አይከብድም ማለት አይደለም። ያ ቀን የሚሆንበት ግን እኔ ላይ የሆነውን ተጠቅሜ ሌሎችን ለመርዳት እየተጠቀምኩ ነው። እግዚአብሔር ነገሮችን በእርሱ መንገድ ካደረጋችሁ ምን ማድረግ እንደሚችል አይቻለሁ። ዓለም ነገሮችን ለየት ባለ አስተያየት ነው የምታየው እና አይገባቸውም። አሳዛኝ ነገር ውስጥ ልትሆኑ ትችላላችሁ፣ ግን አሸናፊ ሆናችሁ ትወጣላችሁ። በእርግጥ ከገባችሁበት ችግር በበለጠ ሆኖ እንደዚህ አይነት አምላክ ነው የምናገለግለው። አያችሁ፣ እንደዚህ አይነት አምላክ ነው የምናገለግለው። አሳሳይ ነገርን ወስዶ ወደ በረከት ይቀይረዋል። አያችሁ። ብዙ የማላውቀው ነገር አለ። ስለማውቀው ነገር ልንገራችሁ። ይህንን አምናለሁ። ዝም ብዬ እየሰበኩ አይደለም። እኔ የማምነው የእግዚአብሔርን ፈቃድ ከፈለግን ወይም ከወደድ ነው ያሉንን ነገሮች ሁሉን ይወስድና ወደ ጥሩ ነገር ይቀይረዋል። ያንን አምናለሁ። ለእኔ የሚሰሩ ሰዎችና ከኔ ጋር ጊዜ የሚያሳልፉ ሰዎች መጨረሻው ጥሩ ይሆናል እንላለን። ይሄ የመጨረሻው ጥሩ ይሆናል እውነት ነው። አሁን በምንም ጉዳይ ውስጥ ብትሆኑ ነገሮችን በእግዚአብሔር ካደረጋችሁ መጨረሻችሁ ጥሩ ይሆናል። አሁን ትዕዛዝ ለማትቀበሉ ግን ቃል አልገባላችሁ። ግን እግዚአብሔር የምትወዱ ከሆነና እርሱ የሚላችሁን ከሰማችሁ በርቱ። በዚህ ቅዳሜና እሁድ የምናወረው ነገሮችን ስለማሻሻል ነው። መራራ መሆን አይደለም መጠንከር እንጂ መራራ መሆን አይደለም። ያለፉትን እነዛ ሁሉ ቆሻሻ ነገሮችን መተው ማለት ነው እና ምክንያቶችን አለመፍጠር እነሱ ምን እንዳደረጉኝ አታውቁም። ምን ያህል እንደሚከብድ አታውቁም። ምን ያህል እንደሚከብድ አውቃለሁ። እግዚአብሔር ቀላል ነገሮችን እንድንሰራ አይደለም የቀባል። በህይወታችን ውስጥ የመንፈስ ቅዱስ ኃይል አለ፣ ምክንያቱም ማድረግ እንችላለን። ስሙኝ፣ እግዚአብሔር የሚነግረን ማንኛውም ነገር ማድረግ እንችላለን፣ ምክንያቱም እንድናደርገው ይረዳናል። ይቅርታ ማለት ትችላላችሁ። ሁለተኛ ቆሮንጦስ ምዕራፍ አንድ ከቁጥር ሶስት እስከ አራት እነዚህ አሪፍ ጽሁፎች ናቸው። ስሙ፣ የርኅራኄ አባት የመጽናናትም ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሁን ለቁጥር አምስት ተዘጋጁ። እኛ ራሳችንን ከእግዚአብሔር በተቀበልነው መጽናናት እኛ በመከራ ያሉትን ማጽናናት እንድንችል ይረዳናል። ምንም አይነት መከራ ውስጥ ብንሆን እርሱ በመከራችን ሁሉ ያጽናናናል። ስለዚህ እዚህ ጋር ምን እያለ እርሱ የሚለው ችግር ውስጥ ስትገቡ የምትጠሩት የሁሉ መጽናናት አምላክ አለ የይቅርታና የመጽናናት አምላክ መጥቶ ያጽናናችኋል። እናም ጥሩ እንዲሰማችሁ ይፈልጋል። ግን ከፍ ያለ ዓላማ አለው። ሊያጽናናችሁ ይፈልጋል። ተጎርታችኋል ሊያድናችሁ ይፈልጋል። አሁን ሄዳችሁ ሌላ ሰው እንድትረዱ ይፈልጋል። እናም ይፈልጋችኋል፣ ምክንያቱም እግዚአብሔር ሊያደርግ የሚችለው ነገር አይታችኋል። አሁን በእርሱ ፈቃድ አላችሁ። እናም ሌላ ሰው እግዚአብሔር በችግራቸው እንደሚያጽናናቸው ለመንገር በልምድ ታጥቃቸዋል ከዚህ ውስጥ እንደሚያወጧቸው እናም ያምኗቸዋል። እናንተን ስላመኗችሁ ሳይሆን ባሳለፋችሁት ነገር በእናንተ ሕይወት ውስጥ ቅባት ስላለ ነው። በላያችሁ ላይ ቅባት ስላለ ነው። በነገሮች መሃል ስታልፉ ተቀብታችሁ ትወጣላችሁ። ስሙ። የኢየሱስን እግር ያጠበችው ብርጭቆ መስበር ነበረባት። የመቅቢያው ቅባት እንዲወጣ የሆነ ነገር መሰበር አለበት። ያንን የመቅበያ ቅባት እንዴት እንዳገኙ ስታጠኑ ቅባቱን ለማግኘት መጨፍለቅ ካለበት ከፍሬዎቹ ነው የመጣው። አንዳንዴ ደግሞ ሰውነታችን መጨፍለቅ አለበት፣ ከውስጣችን ያለውና ጥሩ ነገር እንዲወጣና ሌሎችን በእርግጥም እንዲረዳ አሜን። ለእግዚአብሔር እንጠይቀዋለን። ይሄ ይሄ እየገደለኝ ነው፣ እና አንድ ቀን አስተዋልኩኝ፣ በእርግጥም እውነት ነው ክርስቶስ በውስጤ እንዲኖር በእርግጥም እየገደለኝ ነው። ሰምታችሁኛል። ይህንን እንኳን አልችልም። ትችላላችሁ። ባትችሉ ኑሮ በዚህ ውስጥ አታልፉም ነበር። እግዚአብሔር ያጽናናቸዋል። እና ምን እንድታደርጉ ነው የሚጠብቀው? አሁን ዞሯችሁ ሌላ ሰው እንድታጽናኑ ይፈልጋል። እግዚአብሔር ተቀምጠን ጥሩ ስሜት እንዲሰማን ብቻ አያድነንም። ለእናንተ ዓላማ አለው። ዓላማ ባይኖሮ ኖሮ እስካሁን ድረስ ገነቱ ውስጥ ከትላልቅ ቤታችሁ ጋር ትሆኑ ነበር። የፈለጋችሁትን ያህል ወጣትም ሁኑ ትልቅም ሰው ሁኑ ለእናንተ እግዚአብሔር ዓላማ አለው። እዚህ ካላችሁ እግዚአብሔር ለእናንተ ዓላማ አለው። ስለዚህ ሁሌ ዝም ብሎ ሰባኪውን ፈቶ ከማየት ዝም ብሎ ከመጠበቅ ምን እንድታደርጉ እንደሚፈልግ ማወቅ አለባችሁ። እናም ወደ ስራው መግባት እና እንድትሰብኩ ላይሆን ይችላል እና እንዳይሆን ብትጸልዩ ይሻላል የሆነ ነገር ልንገራችሁ። እያንዳንዳችሁ የሆነ ሰው መርዳት ትችላላችሁ። እያንዳንዳችሁ የሆነ ሰው መርዳት ትችላላችሁ። እያንዳንዳችሁ የሆነ ሰው እንዲደሰት ማድረግ ትችላላችሁ። የሆነን ሰው ኑሮ ማሻሻል ትችላላችሁ። እና ስታደርጉት ከምትችሉት በላይ በጣም ትደሰታላችሁ። የእግዚአብሔር ዓላማ ከባድ በሆኑ ሁኔታዎች ስናልፍ ለማወቅ ከአእምሯችን በላይ ነው። አንዳንዶቻችሁ በጣም በጣም ከባድ በሆነ ሁኔታዎች ውስጥ እያለፋችሁ ነው። እናም ለእናንተ ትርጉም አይሰጣችሁም፣ እናም አይገባችሁም፣ እና ትክክል አይመስላችሁም። በእግዚአብሔር መኑ እና መልካምን አድርጉ። እውነት ነው። ይህን አስተውላችሁ ይሁን አይሁን አላውቅም፣ ግን በህይወቴ ውስጥ በጣም ከባድ ችግር ሊኖር እንደሚችል በጣም ታይቶኝ ነበር፣ እና ማመን አልቻልኩም ነበር። ምንም አልነበረም። በጭራሽ ችግሬን እንዴት ብዬ ነው የምፈታው? ግን ችግር መፍታት የሚያቅተኝ ጊዜ እግዚአብሔር የሌሎችን ችግር እንድፈታ እየተጠቀመብኝ ነበር። ያ አሁን ትንሽ ያናዳል። እንደዚህ ነው እሺ። እኔ ችግሬን መፍታት ሳልችል የሌላውን እንድፈታ ለምንድን ነው የምታደርገው? ያ በጣም ቀላል ነው። እግዚአብሔር ራሳችን እንድንረዳ አይፈልግም፣ እርስ በራስ እንድንረዳዳ ነው የሚፈልገው። አሜን። እንደዚህ የሚሠራው የሚሰራው እጄን ዘርግቼ ስረዳችሁ ከዛን እግዚአብሔር ዘርግቶ ይረዳኛል። ግን ራሴን ለመርዳት ከዘረጋው እናንተን ለመርዳት ጊዜ የለኝም። የማተርፈው ጊዜን ማቃጠልና እርዳታን አለማግኘት ነው። ይሄ እየገባችሁ ነው? አሁን ችግር ካላችሁ ራሳችሁ ችግሩን ለመፍታት አትሞክሩ። እግዚአብሔር የሚያሳያችሁን ነገር አድርጉ። ግን ለሌላው በረከት ሁኑ። እንደ እውነተኛ ክርስቲያን መስለን መታየት ከፈለግን ማለቴ ወደ ጉዳዩ ቀጥታ ስንገባ አንድ ተጨማሪ ህግ ለእናንተ የሚሰጣችሁ፣ እኔ እንደወደድኳችሁ እርስ በርስ ተዋደዱ። እንዲህ ስታደርጉ የእኔ ደቀ መዘሙርት እንደሆናችሁ ያውቃሉ። ዓለምን እንዴት ልናሳምን እንችላለን? ክርስቲያን የሆናችሁ በሙሉ ውጡና እርስ በርስ ተዋደዱ። ጠላታችሁን ውደዱ። የሚያምኑ ወንድሞች እናቶችን ውደዱ። እንደ ቆሻሻ የሚቆጥሯችሁን ይቅር በሏቸው፣ ባርኳቸው፣ ሲቸገሩም እርዷቸው። ዮሴፍ ተጎድቶ ነበረ። ማዳንን ተቀበለ። ከዛን ሌሎችን ሰዎች ረዳቸው። ዘፍጥረት ምዕራፍ 50 ከቁጥር 18 እስከ 21። ከዚያም ወንድሞቹ መጡና በፊቱ ተደፍተው እኛ ያንተ ባሮች ነን አሉት። የሸጡት ሁለት ወንድማማቾች ናቸው። ዮሴፍ ግን እንዲህ አላቸው፣ ይህንን ስሙ፣ ጉባኤ አትፍሩ። እኔ በእግዚአብሔር ቦታ ማን አስቀመጠኝ? በቀል የእርሱ ነው፣ የእኔ አይደለም። በሌላ ቃል አሁን እናንተን ወደምረዳበት ቦታ እየሄድኩኝ ነው፣ ግን ያ የእኔ ቦታ አይደለም። አንድ የማደርገው ነገር አለ፣ እሱም እናንተም መባረክ ነው። እውነት ነው። አንድ የማደርገው ነገር አለ፣ እሱም እናንተን መባረክ ነው። እግዚአብሔር ቀሪውን ነገር ይወጠዋል። እናንተ እኔን ለመጉዳት አስባችሁ አድርጋችሁ ነበር፣ እግዚአብሔር ግን ቀሪውን ተመልከቱ። ዛሬ እንደሚታየው ሁሉ የብዙዎችን ሕይወትን ለማዳን ለበጎ ነገር አዋለው። እግዚአብሔር እንዲያደርገው ማዘጋጀት ነበረበት። ለማሳካት ወደሚመች ሁኔታ ብቻ ሳይሆን ግን ለማድረግ በቂ ልምድ እንዲኖረው ለማድረግ በረሃብ ጊዜ የግብፅ ንጉሶችን ዕቃዎችን እንዲጠብቅ በዛው አያይዞ በመጥፎ አይን ሲያዩት የነበሩትን የራሱን ቤተሰብ እንዲጠብቅ እግዚአብሔር ከእኛ በላይ በጣም አዋቂ ነው። ታውቃላችሁ፣ ሩት ባሏ ሲሞት አዝና ነበር እና የእህቷ ባል እና የባለቤቷ እናት ናዮሚ እብራውያን ነበረች፣ እና ሩት መሃቢያውያን ነበረች፣ ሞአብን ታመልክ ነበር እና ናዮሚ እንዲህ አሰበች፣ ያው አሁን ባሏ ስለሞተና ወንድ ልጆች የሆኑትን የሁለቱ የእህቷ ልጆች ሞተዋል። ወደ እርሷ ሰዎች ወደ ይሁዳ ለመመለስ ወሰነች። ሩትንም ገፋፋቻት ሞአባውያን ወደ ቤቷ ለመመለስ፣ ምክንያቱም ገንዘብ የለም ድሃ ነኝ ብላ ምንም የምሰጥሽ ነገር የለኝም አንቺን ልንከባከብ አልችልም። ግን ሩት ከባዱን መንገድ መረጠች። ከባዱ መንገድ የሚመርጥ ሰው ማግኘት ምን ያህል እንደሚከብድ ታውቃላችሁ። ሙሴ እንደዛ አድርጓል። እሱም አለ የፈርዖን ልጅ ከመሆን ይልቅ ከወንድሙ ጋር ችግር መጋፈጥን መረጠ። የሚመች ሕይወቱን ጥሎ ሄደ። እግዚአብሔር የፈለገውን ነገር ለማድረግ ብሎ ለመርዳት ወደሚመች ሁኔታ ለመሄድ ያው ሩት ከባለቤቷ እናት ጋር መሆንን መረጠች። የሚበሉት አልነበራቸውም። የምትበላው ምግብ ለማግኘት መሬት መፋቅ ጀመረች። ከባዱን መንገድ የመረጠችው እግዚአብሔር የፈለገውን ነገር ለማድረግ ነው። እናም አለቻት ሕዝቦችሽ ሕዝቦቼ ናቸው፣ አምላክሽ አምላኬ ይሆናል አለቻት። ያው በመጨረሻ በአካባቢው ሀብታም የሚባል ሰው አገባች። እናም ከኢየሱስ ክርስቶስ ዘር ጋር መቀላቀል እንደዚህ ያለ ሽልማት የለም። አሜን። ጉዳታችን ዓላማ ሊኖራቸው ይችላል። እግዚአብሔር እንድናደርግ የሚያሳየን ነገር ካደረግን ለእኛ ጥቅም ብቻ ሳይሆን ግን በአካባቢያችን ላሉት መልካምነት ይጠቅመዋል። የእናንተ ጉዳት ለሌላ ሰው ጥቅም ይሁን።